መዝሙረ ዳዊት ምዕራፍ አሥራ አምስት አቤቱ በድንኳኔ ውስጥ ማን ያድራል? በተቀደሰውም ተራራ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያድርግ፣ በልቦም እውነትን የሚናገር፣ ባንደበቱ የማይሸነግል፣ በባለንጀራውም ላይ ክፋትን የማያድርግ፣ ዘመዶቹንም የማይሰድብ፣ ኃጢያተኛ በፊቱ የተናቀ፣ እግዚአብሔርን የሚፈሩትን የሚያከብር፣ ለባለንጀራው የሚምል የማይከዳም ገንዘቡን በአራጣ የማያበድር በንጹሕ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም።